ክልላዊና ብሔር ተኮር ይዘት ባላቸው ጉዳዮች ላይ የሚያተኩሩ መገናኛ ብዙሀን ለሀገር ስጋትም እድልም ናቸው። መንግስትና ሚዲያ አሁን ያለውን መልካም አጋጣሚ በአግባቡ እንዲጠቀሙበትም ጥሪ ቀርቧል። እነዚህ ሀሳቦች የተነሱት የኢትዮጵያ መገናኛ ብዙሀን ኃላፊነትና ነጻነት መንገዱን ማን ይደልድለው በሚል ርዕስ በተካሄደ ውይይት መሆኑን ጠቅሷል። አዲሱ ዘጋቢያችን ግርማ ከበደ ነው። በዚህ በመጀመሪያው ዘገባው ይህን ያደረሰን እንሆ። በኢትዮጵያ ሳይንስ አካዳሚ አዘጋጅነት ትናንት በተካሄደው ውይይት የመነሻ ሀሳብ ያቀረቡት የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ቤት መምህሩ ረዳት ፕሮፌሰር ጌታቸው ድንቁ ህብረተሰቡ ከጋዜጠኝነት ስለሚጠብቃቸው ኃላፊነት ማብራሪያ ሰጥቷል። ዜጎችን ማገልገል ተቀዳሚ ዓላማው ያደረገ ሀቅን ሳያዛባ የሚያቀርብ ሚዛናዊ የሆነ የመረጃ ትክክለኝነትን የሚያረጋግጥ ጋዜጠኝነትን ህብረተሰቡ እንደሚጠብቅ የተናገሩት መምህሩ ሚዲያው ከዚህ ያለፈ ኃላፊነት እንዳለበትም አሳስበዋል። ህብረተሰብ ችግር በገጠመው ጊዜ ወደ ክፋት መንገድ ከሚገፋፋው ስሜታዊው ከሚያደርገው ይልቅ ችግር ሊደርስ ያለውን ችግር የሚቀርፍለትንም እንዲሆን ጋዜጠኝነትን ይጠብቃል። ከዛም ባሻገር ደግሞ በዴሞክራሲ ስርዓት ውስጥ የሙግት መድረክ ሆኖ የተለያዩ ሀሳቦች የሚንሸራሸሩበት እንዲሆኑም ይጠብቃል። ከዛም ባለፈ ደግሞ የተለያየ ፍላጎት ካላቸውና አንዳንዴም ጉልበተኛ ከሆኑ አካላት እንዲጠብቀውም ህብረተሰቡ ጋዜጠኝነትን ይጠብቅበታል። የማህበረሰባዊ ኃላፊነት ባህል በጋዜጠኝነት ውስጥ እንዲዳብር ህብረተሰብ ይጠብቃል። ነፃ ያልሆንና ማህበረሰባዊ ኃላፊነትን የማይወጣ ሚዲያ አደጋው ይከፋ እንደሚሆንም ተናግረዋል። ታዳጊ ዲሞክራሲ ስር እንዳይሰድና ለሚዛናዊነት መቀጨጭም ምክንያት ይሆናል። ያልዳበረና ያልበሰለ ጋዜጠኝነት ጽንፍ የረገጠ የሚዲያ አሰራር በመፍጠር የሀሳብ ብዝሃነት ይጋፋል። የፖለቲካ ኢኮኖሚ ንቃቱ የተጓደለ ህብረተሰብ ይፈጠራል። እንዲህ አይነት ህብረተሰብ ደግሞ ሲፈጠር፣ መልሶ ለጭቆና ምቹ ሆኖ ይገኛል። በተለይ ህብረት ህብረ ብሔራዊ በሆነች ኢትዮጵያ ማብቂያ ወደሌለው የእርስ በርስ ጦርነት ሊያስገባ ይችላል። የኢትዮጵያን የሚዲያ ታሪክ በወፍ በረር የቃኙት የጋዜጠኝነት መምህሩ ከ1983 ዓ ም እስከ 1984 ዓ ም ድረስ ሚዲያው የጫጉላ ጊዜ ላይ ነበር። አሁን ያለንበትን ጊዜ ለመግለጽ ጠንካራ ድምዳሜ ላይ ለመድረስ ቢያስቸግርም፣ ተመሳሳይ የሽግግር ወቅት ላይ እንደሚገኝ መገመት እንደሚቻል በተለይ ለአሜሪካ ድምፅ ተናግረዋል። ምንድን ነው በአጠቃላይ ያው መልካም ነው የሚል ከፈት ብሏል የሚል ነገር አለ። ከይዘቶችም አንጻር ከአቀራረብም አንጻር ስናይ ሻል ያሉ ነገሮች እየታዩ ነው። ስለዚህ ይሄ ምን ያክል ይቀጥላል የሚለውን ካሁኑ መናገር ስለማይቻል የጫጉላ ጊዜ ነው ብሎ ሌላ የጫጉላ ጊዜ ነው ብሎ ማሰብ ይቻላል። በውይይቱ ተሳታፊ የነበሩት የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ቤት መምህር ዳግማ ፎርቅ አሁን ሚዲያው የጫጉላ ጊዜ ላይ ይገኛል ለማለት የሚና ለውጥ ያደርጋል ወይም አያደርግም የሚለውን ጊዜ ሰጥቶ ማየት እንደሚያስፈልግ ያምናሉ። ሆኖም በፖለቲካ ለውጥ ወቅት የሚታዩ ድክመቶች ሚዲያው እያጋጠመው እንደሆነ ይናገራሉ። እንደዚህ አይነት የጫጉላ ጊዜም ብዙ ብዙ ድምጾች ስለሚከፈቱ በተለይ በፖለቲካ ለውጥ ውስጥ ድምጻችን ይሰማል፣ ሊሰማ ይገባል ብለው የሚያስቡ የማህበረሰብ ክፍሎች ስለሚኖሩ እነሱን እንወክላለን የሚሉ ሚዲያ የሚከፍቱ ግለሰቦችና ድርጅቶች ይመጣሉ። እነሱ ደግሞ በስራቸው ላይ የዛን ማህበረሰብ ውክልና ብቻ ይዘናል ብለው ስለሚያስቡ እንደ አጠቃላይ የማህበረሰብ ድምጽን ከማስተጋባትና የጋዜጠኝነት መርሆዎችን ከመጠበቅ ባለፈ ባፈነገጠ መልኩ በደንብ የአቀንቃኝነት ሚና ነው የሚኖራቸው። አሁን እየሆነ ያለውን ብንመለከተው የብሄር ተኮር ሚዲያዎች በደንብ እየተስፋፉ የመጡ መጥተዋል። የነበሩት ሚዲያዎች ደግሞ በክልል መንግስታት የተደራጁ ሚዲያዎችም ወደ ብሄር ሚዲያነት እየተቀየሩ ነው፣ ትራንስፎርም እያደረጉ ነው። ይሄ አይነት ችግር አለ። ስለዚህ በዚህ መሀል የጋዜጠኝነት መርሆች ይጣሳሉ። አጠቃላይ እንደ ሀገር የሌሎች ቡድኖች የሌሎች ብሔሮች ድምጽ መሰማት ሲኖርባቸው እየተረሱ ይሄዳሉ። ስለዚህ የፖለቲካ ለውጡም አቅጣጫውን ሊስት ይችላል ማለት ነው። ብሄር ተኮር የሆኑ ሚዲያዎች እያደጉ መጥተዋል፣ ያልኩት እነዛን የብሄር ተኮር ሚዲያዎች የከፈቷቸውና በባለቤትነት እያስተዳድሯቸው ያሉት ዋና ልምዳቸውም በትምህርት ዝግጅታቸውም በምንም ብታስበው ጋዜጠኞች አይደሉም። በአቀንቃኝነት የቆዩ አክቲቪስት የነበሩ ናቸው። ቀጥታ ወደ ሚዲያ ስራ ሲገቡ ስለ ጋዜጠኝነት ስነ ምግባር አያቁም፣ ስለ ጋዜጠኝነት የሙያ ደረጃዎች አያቁም። ስራዎቻቸው በሙሉ የሚቃኙት በአቀንቃኝነት መርሆችና በአቀንቃኝነት ልምድ ነው የሚሆነው። ያ ሲሆን ቅድም እንዳልኩት ለምሳሌ በአንድ ጉዳይ ላይ አዘጋገባቸው የሚሆነው ያ እወክለዋለው ችግሩ እንዲፈታለት እፈልጋለሁ የሚሉትን አካል ጉዳይ ማቀንቀም ብቻ ነው የሚሆነው። በጋዜጠኝነት ደግሞ ሚዛንን መጠበቅ፣ ሀቀኛ መሆን፣ ትክክለኝነትን ማረጋገጥ፣ ለሁለት አካላት እኩል የሆነ እድል መስጠት የሚባሉ መርሆችን ይጥሳል። ይሄ በመሰረታዊነት ስለዚህ ሞር የአቀንቃኝነት ስራ ነው የሚሰሩት። ምናልባት በሕግ ጋዜጣ ከፍቶ የአቀንቃኝነት ሚናን መወጣት ክልክል ላይሆን ይችላል። በጋዜጠኝነት የሙያ ደረጃ ስንቃኘው ግን የምንፈልገውን አይነት የዲሞክራሲ ስርዓትና የሚዲያ ባህል ዲሞክራሲያዊ የሚዲያ ባህል ለመገንባት ግን አያስችልም። ለዛ ነው አሁንም አጠቃላይ የኢትዮጵያን ማህበረሰብ ድምጽ አለማስተጋባት፣ አርዕስቶችን በጣም ሰንሴሽናላይዝ ማድረግ፣ ማጮህ የሚታዩት አላማቸው የዛን ቡድን ሀሳብ ብቻ ማቀንቀን ስለሆነም ጭምር ነው እና በጣም ፕሮብለማቲክ ነው፣ አስቸጋሪ ነው። ረዳት ፕሮፌሰር ጌታቸው ግን ብሔር ተኮር ሚዲያዎች ስጋት እንደሚፈጥሩ ሁሉ መልካም እድልን ይዘው ይመጣሉ ብለዋል። ከውይይቱ በኋላ ለአሜሪካ ድምፅ በሰጡት አስተያየት ምንድን ነው እንደ ድሉ ተደ ከተደራሽነት አንጻር ብዙ የህብረተሰብ ክፍሎች በሚረዱት ቋንቋ ስለ አካባቢያቸው በሆነ ነገር ላይ ትኩረት የሚያደርግ ይዘትን የሚያመነጩ ሚዲያዎች ብዙ አልነበሩም። በማዕከል አካባቢ ውስን፣ እነሱም ደግሞ በማዕከል ላይ የተወሰኑ ተደራሽነታቸው ሊሚትድ የነበሩ ነበሩ። ስለዚህ ይሄ ወደ ሁሉም የአገሪቷ ክፍሎች የሚዲያ ስርጭት መድረሱ በጎ ነው። ሰው በሚገነዘበው ቋንቋ ሚዲያን ማግኘት መጀመሩ በጎ ነው። የሚመለከተው ጉዳይ ላይ የሚያሳትፈው ነገር ላይ ሚዲያን ፕሮዳክት ማግኘቱ በጎ ነው። ነገር ግን አዘጋገቡ ላይ በተለይ እኛ ሀገር አሁን እንግዲህ የክልል አደረጃጀት ስላለ ይሄ የክልል አደረጃጀት ደግሞ መሰረት ያደረገው የጎሳን ብሄርን ብሄረሰብን ስለሆነ፣ ይሄ ሚዲያው እሱን መስመር ተከትሎ ከሄደ እና ፍሬም በሚያደርግበት ጊዜ መልእክቶቹን በሚቀርጽበት ጊዜ ለዛ ላቋቋመው ክልል ወገንተኝነቱን በተደጋጋሚ እና በግልጽ የሚያሳይ ከሆነ አገራዊ የሆነውን የጋራ የሆነው ራዕይ ለማራመድ ይቸገራል ወይም ሁለቱ ነገሮች ይጋጩበታል እና ይሄ ደግሞ ሄዶ ሁሉም በየጓዳው የራሱን ነገር የማድረግ የማድረግና ለአንድ ሀገር ግንባታ አብሮ የመኖር ነገር አስተዋጽኦ የሚጠበቅበትን ያክል ሳያደርግ ይቀራል ብቻ አይደለም ምናልባትም ወደ ግጭትም ሁሉ ሊያመራ ይችል ይሆናል። ሚዲያውን ተከትሎ ህብረተሰቡ እሱን እየሰማ የሚሄድ ከሆነና ሚዲያው ደግሞ ባልተፈለገ መልኩ ስሜት ላይ አትኩሮ የሚዘግብ ከሆነ አደጋም እንዳለው እገነዘባለሁ። ሚዲያው ከ1983 ዓ.ም ከነበረበት ነፃነት ከሚታይበት የጫጉላ ጊዜ በተለያዩ ምክንያቶች ወጥቶ ወገንተኝነት የሚታይበት ዘመን ውስጥ ገብቶ እንደነበርም ረዳት ፕሮፌሰር ጌታቸው በውይይቱ አብራርተዋል። ነገር ግን አሁን በፖለቲካ ለውጡ ሚዲያው ያገኘውን እድል በድጋሚ እንደማያጣው ተስፋ እንደሚያደርጉም ለአሜሪካ ድምጽ ተናግሯል። ተስፋው ደግሞ በፖለቲካል ኢኮኖሚውም በብዙ አካባቢዎች በሚደረጉ ለውጦች የታቀፈ ስለሆነ ከዴሞክራሲው አንጻር በምታይበት ጊዜ ምዳሩ የሰፋ ስለሆነ ሚዲያ ሚዲያና ዴሞክራሲ ደግሞ በጣም ተቀራራቢ ስለሆኑ ይሄ በምዳሩ መስፋት ለሚዲያውም ያመጣው ተስፋ ከዚህ ቀደም እንደነበሩት ብልጭ ብሎ እንደሚጠፋ አይመስለኝም። ሳስበው ቀጣይነት ያለው ይሆናል። ይሄን እድል ልናጣውም አይገባም። ማለት መንግስት፣ እንደሱ አይነት ፍላጎትም ቢያሳይ ህብረተሰብ የተማረው በቂ ትምህርት ስላለ እስከዛሬ ያንን መፍቀድ የለበትም ብዬ ነው እምለው። መጠየቅ እንዲሆን ጫና ማሳደር ሁሉ ይጠበቅብናል። ወደ ኋላ የማፈግፈግ ምልክት ካሳየ መንግስት ከስህተቶቹ የተማረው ሚዲያውም ጭምር ይመስለኛል። በስሏል የጋዜጠኝነት መምህሩ አቶ ዳግም ደግሞ ወዳለፈው ዘመን ላለመመለስ ሚዲያው ከፍተኛ ኃላፊነት አለበት ይላሉ። እንግዲህ አንድም ጋዜጠኞቹ የሙያ ስነ ምግባራቸውን ሳይጠብቁ እየሄዱ ለመንግስት አፈና እንደ ምክንያት ከሆኑ እንደ ሰበብ ከሆኑ ይሄንን እድል ልናጣው እንችላለን። ግን እነሱ ሰበብ እንኳን ሳይሆኑ መንግስት የባህሪ ለውጥ አምጥቶ ሚዲያው እኔን በመተቸቱ ምክንያት የፖለቲካ ቅቡልነት አጣለሁ ብሎ ካሰበ መልሶ እንደቀደሙት ሁለት መንግስታት ሁሉ ሚዲያውን ሊገድበው ይችላል ማለት ነው። ይሄ ይሄ ያሰጋል። በውይይቱ መነሻ ሀሳብ ላቀረቡት ረዳት ፕሮፌሰር ጌታቸው ድንቁ ደግሞ ሚዲያው ወደፊት በመራመድ ማህበራዊ ኃላፊነቱን እንዲወጣ መንገዱን የሚያደላድሉት መንግስት ራሱ፣ ሚዲያው፣ ህብረተሰቡና የጋዜጠኝነት ትምህርት ቤቶች ናቸው። ለአሜሪካ ድምፅ ሬዲዮ ግርማቸው ከበደ አዲስ አበባ።